በምስራቅ ኢትዮጵያም ሶስት የኮሮና ቫይረስ መመርመሪያ መሳሪያዎች ስራ ተመርቆ መጀመሩ ተገለጠ። ሁለቱን ለስራ ያዘጋጀው የሐረማያ ዩኒቨርሲቲ፣ ሶስተኛውን ደግሞ የጅጅጋ ዩኒቨርሲቲ መሆኑ ተገልጧል። በተጨማሪም ሁለቱ ዩኒቨርሲቲዎች በጽኑ ለታመሙና በራሳቸው መተንፈስ ላዳገታቸው ማን መርጃ የሚለውን አጋዥ የመተንፈሻ መሳሪያ መስራታቸውንም ይፋ አድርገዋል። አዲስ ቸኮል ተጨማሪ ይዘዋል። የሀረማ ዩኒቨርሲቲና የጅጅጋ ዩኒቨርሲቲ ባለፈው ቅዳሜና እሁድ የኮሮና ቫይረስ መመርመሪያ መሳሪያዎችን ለስራ አዘጋጅተዋል። የሀረማ ዩኒቨርሲቲ በዩኒቨርሲቲ ዋና ግቢና በሀረር ከተማ በሚገኘው የሕክምና ትምህርት ክፍሉ ነው ሁለት መመርመሪያዎችን ለስራ ያዘጋጀው። የመመርመሪያ መሳሪያዎቹን መርቀው ስራ ያስጀመሩት የሀረሪ ክልል ርዕሰ መስተዳደር አቶ ወርዲ በድሪ ዩኒቨርሲቲ ምርመራውን በመጀመሩ በኮሮና ቫይረስ የተጠረጠሩትን ናሙና አዲስ አበባ በመላክ የባክን የነበረውን ጊዜ እና ገንዘብ ከመቆጠቡ ባሻገር እንደ ሀገርም የመመርመር አቅም ያሳድጋል ብለዋል። የቤተ ሙከራው ኃላፊ ዶክተር ነጋ ሰፋ የመመርመሪያ መሳሪያው ስላለው የመመርመር አቅምም ይናገራሉ። ለኮሮና ተብሎ አውቶሜት ስላልተደረገ ነው እንጂ ቢደረግ በቀን ውስጥ ከፍተኛ ሳምፕል የመስራት ብቃት አለው። አሁን ግን በተዝናና የስራ ሰዓት ጠዋት አራት ሰዓት ከሰዓት አራት ሰዓት ብንሰራ ሁለት መቶ ሳምፕሎችን መስራት እንችላለን። ነገር ግን ትንሽ እናፍጥነው ነው ካለን በቀን ት ሰባት መቶ ስልሳ ሳምፕሎችን አናላይዝ ማድረግ ይችላል። እንደገና 24 ሰዓት ሙሉ እንስራ ካለን ወደ 800 ሳምፕል ወይም 4000 ሳምፕል በምንጠቀመው ፕሌት ወይም ደረጃ መሰረት ወስነን መስጠት እንችላለን ማለት ነው። የአርማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል ይሱፍ ዩኒቨርሲቲያቸው ህብረተሰቡን ከማስተማርና የእጅ ንጽህና መጠበቂያ ማለትም ሳኒታይዘር አምርቶ በነጻ ከማከፋፈል ባሻገር የመተንፈሻ አጋዥ መሳሪያ ማለትም ቬንትሌተር ማምረቱን አስታውቀዋል። ፊት ጭንብል፣ እንደዚሁም የመተንፈሻ አካልን ሊያግዝ የሚችል ለህሙማን ሊረዳ የሚችል መካኒካል ቬንትሌተር ዲዛይኑን እንግዲህ የእኛ አጋር ከነበሩት ከዩኒቨርሲቲ ኦፍ ፍሎሪዳ ጋር ሼር አደረጉልን። ይህንኑ ለእኛ ተመራማሪዎች ሼር አድርገን ማክሰኞ ጀመሩ። ዛሬ እንግዲህ የምናየውን መካኒካል ቬንትሌተር ሰክሰስፉሊ ረን ማድረግ ችሏል። አሁን በቀጣይ እንዴት ወደ ስራ እንደምናስገባ በርትተው ሌት ተቀን እየሰሩበት ነው ያለው የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር አብዱል ቃድር ገልገሎ የምስራቁ ክፍል ለኮሮና ወረርሽኝ ይበልጥ ተጋላጭ እንደሆነ ገልጸው የሀረማያ ዩኒቨርሲቲ የኮሮና ወረርሽኝን ለመከላከል የሚያደርገውን ጥረት ለማገዝ ቢሯቸው አስፈላጊን ሁሉ ድጋፍ እንደሚያደርግ አረጋግጠዋል። በተመሳሳይ የጂጂጋ ዩኒቨርሲቲን በቀን 240 የደም ናሙናዎችን መመርመር የሚያስችል መሳሪያ አስመርቋል። መሳሪያውን የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድና የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መሐመድ ሻሌ መርቀውታል። የጂጂጋ ዩኒቨርሲቲ መመርመሪያም እንዲሁ ክልሉ የደም ናሙናዎችን አዲስ አበባ ድረስ በመላክ ይጠፋ የነበረውን ጊዜና ሀብት የሚቆጥር መሆኑን አቶ ሙስጠፌ ተናግረዋል። የመመርመሪያ መሳሪያ ወደ ስራ ስለገባበት መንገድ የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር አብዲ አህመድ ሀሰን የሚሉት አላቸው ሰዎች ለማህበረሰብ ስንሰራ ስለነበረን ከሶማሌ ክልል ጤና ቢሮ ጋር ሆነን ይህንን ማሽን ለምን ቼክ አይደረግብልን ብለን ኢትዮጵያን ፓብሊክ ሄልት ኢንስቲትዩት ጋር ሄደን ነበረን። እነዚያ ቲም መጥቶ ይህንን ማሽን ቼክ አድርገው በኋላ ይህ ኮሮና ቫይረስ ደግሞ መመርመር እንደምችል ነው የነገሩን። ትናንሽ ነገሮች ብቻ ነው ማስተካከል እና መጨመር ያለበት ተብለን በእነሱ ሪኮመንዴሽን መጨመር የነበረብን ከሶማሊ ክልል ጤና ቢሮ ጋር ሆነን ነገሮች ልክ እንደ ኬሚካል ና ትናንሽ ሽታዎች ገዝተን ክልል ቢሮ ደግሞ አንድ አንድ ነገሮች አምጥቶ በዚያ የተነሳ ነው። እኛ ደግሞ ከክልል ፕሬዚደንቱን ቶ ክቡር አቶ ሙስጠፋ መሀመድን ኮሚኒኬት አድርገን ልታስመረከ ላይ እንፈልጋለን ብለን ከትላንትና ወራ ባሽኑ ተመረቀው። የጅጅጋ ዩኒቨርሲቲም እንደ አርማ ዩኒቨርሲቲ ሁሉ የትንፋሽ አጋዥ መሳሪያ ማለት ነው ቬንትሌተር ማምረቱንና ለክልሉ ሕብረተሰብ ሌሎች አገልግሎቶችን እየሰጠ መሆኑንም ዶክተሩ አክለው ገልጸዋል። እስከ ዛሬ ስናደርግ የነበረን ተማሪዎቹ ከሄዱ በኋላ ሁሉም ባሶች የግቢ ባሶች ልክ እንደ ፓብሊክ ትራንስፖርት መሆን አለበት ትበብ ብለን ነው ማኔጅመንት ኮሚቴ የወሰነ። ቲጋ ዩኒቨርሲቲ ሁሉ መኪናዎች ህብረተሰቡ በጣም እየገለገሉ ነው ያሉት። ሁለተኛ እንደ ቲጋ ዩኒቨርሲቲ ደግሞ አዌርነስ አንዳንድ ሰዎች በቃ ግንዛቤ ማስጨበጥ ስራ ግዛት ትራይኒንግ ና ሰጠና ነበርም። ሌላኛው ደግሞ ዩኒቨርሲቲ ዋነኛው ይህንን በሽታራ መከልከል የምንችልበት ምስልና መጠበቅ ነው። የመስዋዕ ካ ክብረ ሀያ የሚጠቦች ፖንቶች ምታተውበት ቦታ አስቀምጠን የኛው የዩኒቨርሲቲ ቦቴ ራሱ እየዞረ ውሀ እየጨመረ እዛ ደግሞ መድበን ነበረ። ራሱ የቻለ ሰራተኛ ሻምፑ የሚሰጥ ባሲያልክ ደግሞ ሪፖርት አድርጎ ውሀ ለቅም የሚል አንድ ሰራተኛ አስቀምጠን ነበረ። እንግዲህ እንደ ዩኒቨርሲቲ እኛ ያው ኬሚስትሪ ዲፓርትመንት ስላል የኛ መምህራኖች መጥቶ ሳኒታይዘር ማድረግ እንችላለን። እነዚያ ደግሞ አልኮል አምትተን ደግሞ አምትተን ሳኒታይዘር እየሰሩ ነው ያሉት ከጅቡቲና ሶማሊያ ጋር የሚዋስ ነው የምስራቅ ኢትዮጵያ ለኮሮና ወረርሽ የተጋላጭነቱን የሚጨምሩ ድንበር ዘለል እንቅስቃሴዎች ያሉበት ሲሆን በአንድ ቀን ልዩነት ሶስት የመመርመሪያ መሳሪያዎች በሀረማያ ፣ ሀረርና ጅጅጋ ከተሞች ስራ መጀመሪያቸው በኦሮሚያ ክልል ለምስራቅና ምዕራብ ሐረርጌ ለሀረሪና ሶማሌ ክልሎች እንዲሁም ለድሬዳዋ አስተዳደር ጠቃሚ መሆኑን በሶስቱም የመረቃ መድረኮች ላይ የተገኙ አመራሮች የገለጹት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።